የኬንያ ጠቅላይ ፍርድ ቤት የነሐሴውን ፕሬዝደንታዊ ምርጫ ውጤት ለመሰረዝ ያበቃውን ምክንያት በመዘርዘር ዛሬ መግለጫ አውጥቷል። የጠቅላይ ፍርድ ቤቱ መግለጫ አያይዞም የኮምፒውተር መረጃ ማከማቻዎች እንዲፈተሹ የሚጠይቀውን የፍርድ ቤት ማዘዣ አልቀበል ብለዋልና ድምፅ ቆጠራው ሳይጠናቀቅም ውጤቱን ይፋ አድርገዋል ያላቸውን የምርጫ ኮሚሽኑን አባላት ተጠያቂ አድርጓል። ጂል ክሬግ ከናይሮቢ ያደረሰችን ዘገባ አለ፣ አሉላ ከበደ ያቀርበዋል። ወደ ጠቅላይ ፍርድ ቤቱ የሚያመራው ጎዳና ዛሬ ተዘግቶ ነው ያለው። ፖሊስ ከቅጥር ግቢው ውጪ በየፊናቸው የተሰባሰቡትን የገዢውንና የተቃዋሚውን ፓርቲዎች ደጋፊዎች በትኗል። የጠቅላይ ፍርድ ቤቱ ዳኞች የነሐሴ አንዱ ፕሬዝዳንታዊ ምርጫ ውጤት ውድቅ የተደረገበትን መሠረት ከሰባት ሰዓታት በላይ የሚሆን ጊዜ ወስደው አስረድተዋል። ፊሎሜና ምዌሉ ፕሬዝዳንት ኡሁሩ ኬንያታን አሸናፊ ያደረገውን ምርጫ ውጤት ውድቅ ይደረግ ሲሉ ተቀናቃኛቸው የተቃዋሚው መሪ ራይላ ኦዲንጋ ያቀረቡትን ጥሪ ለመደገፍ የወሰኑበትን ምክንያት ካስረዱት ሦስቱ የጠቅላይ ፍርድ ቤቱ ዳኞች አንዷ ናቸው ዊ ፋይንድ ታት ተ ፕሬዚደንሻል ኤሌክሽን ዋዝ ኖት ኮንዳክትድ ኢን አኮርደንስ የ2017 ፕሬዚደንታዊ ምርጫ በህገ መንግስቱና በጽሁፍ በተቀመጡ የሀገሪቱ የምርጫ ህጎች ድንጋጌ መሰረት ያለ መካሄዱን ነው ያጤን ነው ግልጽም በማረጋገጫ ሊደገፍ የቻለም አይደለም በዚህ የህጉ አግባብና በምርጫ ህጉ አንቀጽ 83 የህግ ትርጓሜ ብቻ እንኳ የምርጫውን ውጤት ውድቅ ከማድረግ የተለየ አማራጭ አልነበረንም። ሙይሉ አክለውም የኬንያው የምርጫና የድንበር ጉዳዮች ኮሚሽን IEBC የኮምፒውተር መረጃ ማከማቻዎቹን እንዲፈተሹ የሚጠይቀውን የፍርድ ቤት ማዘዣ ቸል በማለቱ በጉዳዩ ላይ ውሳኔ የምንሰጥ ዳኞች ሌላ አማራጭ ሳይኖረን ቀረ ይላሉ። የምርጫ ኮሚሽኑ የመረጃ ቴክኖሎጂ ስርዓት ጣልቃገብ አሰራር ተፈጽሞበታል። የመረጃ አያያዙ እንዲዛባ ተደርጓል። የኮሚሽኑ ባለስልጣናት ራሳቸው የመረጃ ማዛባት ስራ ፈጽመው ተገኝተዋል የመረጃ ማስተላለፊያ ዘዴው ተሸክቧል፣ አሊያም የሚመጡት መረጃዎች ትክክለኛ መሆን ያለመሆናቸውን ማረጋገጥ ተስኗቸዋል የሚሉትን የከሳሽ ጥያቄዎች መቀበል ነበረብን። በኬንያ የምርጫ ስርዓት አፈጻጸም መሰረት የመራጩ ድምፅ የሰፈረባቸው ቅጾች በ291 የተለያዩ የአገሪቱ የምርጫ አካባቢዎች ከሚገኙ 4881 የምርጫ ጣቢያዎች ወደ ብሔራዊ የምርጫ ድምፅ ቆጠራ ማዕከል መላክ አለባቸው። ከነኚህ የመራጩ ድምጽ የሰፈረባቸው ቅጾች ከነኚህ የመራጩ ድምጽ የሰፈረባቸው ቅጾችም ውስጥ ከሩብ በላይ ያህሉ ተጠናቀው ሳይገቡ የምርጫ ኮሚሽኑ አጠቃላይውን የምርጫ ውጤት ይፋ ማድረጉንም የጠቅላይ ፍርድ ቤቱ ዳኞች ነቅፈዋል። የጠቅላይ ፍርድ ቤቱ ዋና ዳኛ ዴቪድ ማራጋ የምርጫ አካባቢዎቹን ስብስብ መረጃ ከያዙት ከነኚህ ቅጾች አብዛኞቹ ያልተሟሉ፣ የሚፈልገው የማረጋገጫ ፊርማ ያላረፈባቸው አሊያም የምርጫ ኮሚሽኑን አስፈላጊ ገጽታዎች አሟልተው ያለያዙ መሆናቸውን አመልክተዋል። በሌላ በኩል የኬንያው የብሔራዊ የምርጫና የድንበር ጉዳዮች ኮሚሽን አኢቢሲ ከገዢው የጁብሊና የምርጫውን ውጤት ተቃውመው የውድቅ ይደረግ ማመልከቻ ካስገቡት የተቃዋሚዎች ኅብረት በእንግሊዝኛው ምህፃረ ቃል ኤንኤኤስኤ ጋር ለዛሬ ይዞ የነበረውን ስብሰባ ሁለቱ ወገኖች የፍርድ ቤቱን ውሳኔ ለመመዘን እና በአዲስ ምርጫ ዙሪያ ለመምከርም የመዘጋጃ ጊዜ እንዲያገኙ ለሌላ ጊዜ አስተላልፏል። ለዳግም ምርጫ የተያዘው ቀጠሮ ለፊታችን ጥቅምት ሰባት ቢሆንም የተቃዋሚው ወገን ግን የምርጫ ጊዜው እንዲራዘም የሚፈልግ መሆኑን አስታውቋል። የአገሪቱ ሕገ መንግሥት ጠቅላይ ፍርድ ቤቱ ብይን በሰጠ ስልሳ ቀናት ውስጥ የዳግም ምርጫ እንዲካሄድ ያዛል። ይህም የመጨረሻውን ቀን ጥቅምት 21 ሁለት ሺህ አስር ያደርገዋል።